ሰላም እንደምናመሻችው፣ የጋቢና ቪ አድማጮች የዕለተ ሰኞ ታህሳስ 4 2014 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምረናል። ለዛሬም እንደተለመደው ወጣቶችን ያስተምራሉ፣ ያዝናናሉ ያልናቸውን ፕሮግራሞች አሰናድተናል። ከነዚህ መካከል በተለያዩ ሆቴሎችና ምግብ ቤቶች ውስጥ በአስተናጋጅነት የሚሰሩ ወጣት ሴቶች የሚያጋጥማቸውን ፈተና የሚቃኝ አንድ ጥንቅር ይኖረናል። የምታስተናግደው ዋጋ ሊጣላ ይችላል። አንዱ ደግሞ ይጀነጀናል፣ ስልክ ሊል ይችላል። ያው በትዕግስት ነው የምናሳልፈው እንጂ በአምቦ ከተማ ባለ አንድ ምግብ ቤት ውስጥ ተቀጥራ የምትሰራ ወጣትን የሰማችሁት፣ ሙሉ ዝግጅቱ በምሽቱ ይቀርባል። ይህ ፌስቲቫል በመካሄዱ ምክንያት ብቻ ብዙ ፊልም ፕሮዲሰሮች ቀጣይ ስራዎቻቸውን ከተለያዩ አካል ጉዳተኞቻቸው ጋር ብቻ ይሰራሉ። ሰሞኑን የተካሄደ በአካል ጉዳተኞች ላይ ያተኮረ የፊልም ፌስቲቫል አዘጋጅ የሆኑትን አቶ ሚኪያስ ታዲዮስን የሰማችሁት፣ የምሽቱ እንግዳችን ናቸው። አብራችሁን ከምሻችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ በማቀናበር ደግሞ ኤልያስ አስማረ፣ አብረናችሁ እናመሻለን። በቅድሚያ ሀብታሙ ስዩም ከሀገር ውስጥና ከውጭ ያሰባሰባቸውን ዜናዎች ያሰማናል። አመሰግናለሁ ስመኝ። የዩናይትድ ስቴትስ መንግስት፣ በትግራይ ኃይሎች አማካኝነት በአማራና አፋር ክልሎች ውስጥ የሰብአዊ መብት ረገጣዎች፣ የጭካኔ ድርጊቶችና የሰላማዊ ሰዎች መጠቀሚያ የሆኑ ግንባታዎች መውደማቸውን የሚናገሩ ያልተረጋገጡ አዳዲስ ዘገባዎች በእጅጉ እንዳሳሰቡት አስታውቋል። ባለስልጣናት እነዚህን ዘገባዎችና ትክክለኝነታቸው እንዲያረጋግጡ፣ ጥፋተኞችን ተጠያቂ ለማድረግ ሁሉን አካታችና ግልጽ የሆነ ሂደት እንዲተገብሩም አሳስበዋል። በውጭ ጉዳይ መስሪያ ቤቱ በኩል የወጣው መግለጫ ዩናይትድ ስቴትስ ባላንጣነትን ለመግታት ብቸኛ የሆነውን ዲፕሎማሲያዊ መፍትሄ ዛሬም እንደምትደግፍ በድጋሚ ያሳወቀ ሲሆን የሰብአዊ መብት ረገጣዎችና የጭካኔ ተግባራት ካለ ቅድመ ሁኔታ እንዲቆሙ፣ ያልተገደበ ሰብአዊ አቅርቦት እንዲኖር፣ አካታች ብሔራዊ ንግግር እንዲጀመርም ድጋሚ ጥሪ አቅርበዋል። ይህ በእንዲህ ያለ የትግራይ አማጺ ኃይሎች የላሊበላ ከተማን በድጋሚ እንደያዙ የዓይን እማኞችን ጠቅሶ ሮይተርስ ዘግበዋል። በጉዳዩ ላይ ከኢትዮጵያ መንግስት ቃል አቀባይ ዶክተር ለገሰ ቱሉ ምላሽ አለማግኘቱን በተመሳሳይ ግራይ ህዝቦች ነጻ አውጪ ግንባር ቃል አቀባይ የሆኑትን አቶ ጌታቸው ረዳን በስልክ ለማግኘት ያደረገውም ጥረት እንዳልተሳካ እሳቸው በትዊተር ገጻቸው ላይ ካለ ተጨማሪ ማብራሪያ ኃይሎቻችን በጣም በጣም ጥሩ እየሰሩ ነው የሚል መልእክት እንዳሰፈሩ ጠቅሰዋል። የማሊ ጦር ኃይል በጥር 2022 የጎርጎሳውያኑ ዘመን በሀገሪቱ ሊደረግ የታሰበውን ምርጫ የተመለከተ ዝርዝር የጊዜ ሰሌዳ ለምዕራብ አፍሪካው ተቋም ኢኮዋስ ይፋ እንደሚያደርግ አስታውቋል። የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኢኮዋስ በነሐሴ 2020 እንዲሁም ግንቦት 2021 ዓ ም ከተደረገው መፈንቅለ መንግስት በኋላ ማሊን ከባልነት አግዷል። ምርጫን አዘግይተዋል ባላቸው ባለስልጣናት ላይም ማዕቀብ ጥሏል። ተጨማሪ እርምጃዎች ሊኖሩ እንደሚችልም አስጠንቅቋል። የምዕራብ አፍሪካ ሀገራት ማሊ በመጪው የካቲት 2022 የጎርጎ ያኑ ዘመን ሲቪል መራ አስተዳደር ከመመለሱ በፊት ምርጫ ካላከናወነች ምን መደረግ እንዳለበት በናይጄሪያ አቡጃ ስብሰባ ይቀመጣል። የማሊ የሽግግር መንግስት ኃላፊ ኮሎኔል አሲሚ ጓይታ ማሊ ምርጫውን ልታሸጋግር የምትችልበትን ምክንያት አስታውቀዋል። በጎርጎሳውያኑ ጥር ወር ማብቂያ ላይ ለማህበረሰቡ ዝርዝር የምርጫ ጊዜ እቅድ እንደምታስገባም አሳውቀዋል ለማህበረሰቡ ፕሬዚደንት ናና አኩፋ አዶው በጻፉት ደብዳቤ። ዘገባው የአሶሼትድ ፕሬስ ነው። የደቡብ አፍሪካው ፕሬዚደንት ሴሪል ራማፎሳ የኮቪድ-19 ቫይረስ እንደተገኘባቸው ተሰምተዋል። የ69 ዓመቱ ራማፎሳ መጠነኛ የበሽታ ምልክት ብቻ እንደታየባቸው ተነግረዋል። ክትባት የወሰዱት ፕሬዚደንት የቀድሞ የሀገሪቱ ፕሬዚደንት ዲ ክለርክን የሽኝት መርሃ ግብር ከተሳተፉ በኋላ በመልካም ስሜት ውስጥ እንዳልነበሩ የጠቀሰው ቢሮቸው፣ በአሁኑ ጊዜ በኬፕ ታውን ራሳቸውን አግልለው እንደሚገኙ፣ ምክትላቸው ዴቪድ ማቡዛ እሳቸውን ተክተው በጊዜያዊነት የፕሬዚደንቱን ኃላፊነት እንደሚከውኑ ተነግረዋል። ባለፉት ጥቂት ቀናት ብቻ በሀገሪቱ በተከሰተው ኦሚክሮን ዝርያ ሃያ ሺ ሰዎች የተያዙ መሆኑን የተነገረ ሲሆን ባለሙያዎች ግን በዚህ ዝርያ የተያዙ ሰዎች የበለጠ ሕመም እንደሚፈጠርባቸው የተረጋገጠ ነገር እንዳልተገኘ ይፋ አድርገዋል። በዩናይትድ ስቴትስ ስድስት የደቡብና መካከለኛው ምዕራብ ግዛቶች በተከሰተው ወቅቱን ያልጠበቀ ተከታታይ አውሎ ንፋስ ህይወታቸውን ያጡ ሰዎች ቁጥር ጨምረዋል። የአደጋ ጊዜ ሰራተኞች ግን የተጨማሪ ሰዎችን ህይወት ለማስረፍ ጥረታቸውን ቀጥለዋል። የአውሎ ንፋሱ ጥፋት እጅግ የብረት አባት እንደሆነ በተነገረባት የኬንታኪ ግዛት የሞቱ ሰዎች ቁጥር ሰማንያ ደርሷል። በርካታ ሰዎች ለሞት የተዳረጉት አንድ የሻማ ፋብሪካ ሙሉ በሙሉ መውደሙን ተከትሎ ነው። በያዝነው የታህሳስ ወር ብዙም ያልተለመደው ኃይለኛ አውሎ ንፋስ 365 ኪሎ ሜትሮችን ያካለለ ሲሆን አርካንሳስ ሚዙሪ ቴኔሲና ኬንታኪን አጥቅተዋል። 321 ኪሎ ሜትር ያካለለው ውድመት ግን የተመዘገበው በኬንታኪ ግዛት ነው። የግዛቷ ገዢ አንዲ በሺር የሟቾች ቁጥር ከመቶ በላይ ሊደርስ እንደሚችል፣ በግዛቷ ታሪክም በርካታ ሰዎችን የገደለ አውሎ ነፋስ እንደሆነ ተናግረዋል። ተጨማሪ በህይወት የሚገኙ ሰዎችን የማግኘት እድሉ እየጠበበ መሆኑንም ጠቁመዋል። የሀገሪቱ የአደጋ ጊዜ አስተዳደር ድርጅት ኃላፊ ዲያን ክሬስዌል ግን የነፍስ አደን ስራዎቹ እንደሚቀጥሉ ለሲኤንኤን ቴሌቪዥን ጣቢያ ተናግረዋል። And not <laughs> አሁን ለዜናው እናመሰግናለን። እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ19 ሜትር ባንድ በ15580 ኪሎ ሄርዝ ይተላለፋል። አስተያየት ካላችሁ በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አምሃሪክ በማለት አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ሰሞኑ ፎከስ ኦን አቢሊቲ የተሰኘ የወጣቶች አጫጭር ፊልም ፌስቲቫል ተከናውኗል። ፌስቲቫሉ በአካል ጉዳተኞች ላይ ያተኮሩ ከ30 በላይ ፊልሞች የተወዳደሩበት ሲሆን ለአሸናፊዎችም እውቅናና ሽልማት ተበርክቷል። ይህን ለየት ያለ ፌስቲቫል ለመቃኘት ባልደረባዬ ሀብታሙ ስዩም ከፌስቲቫሉ ፕሬዚዳንት ሚኪያስ ታዲዮስ ሙልጌታ ጋር ቆይታ አድርጓል። ቀጥሎ ይቀርባል። ሚኬያስ ሙልጌታ አባላለው። የፎከስ ኦን አቢሊቲ ኢትዮጵያ ኤክስኪዩቲቭ ዳይሬክተር ነኝ። ፎከስ ኦን አቢሊቲ ኢትዮጵያ ማለት በአካል ጉዳተኞች ላይ ብቻ ያተኮረ የአዋርድ ፕሮግራም ነው። እንደዚሁም ደግሞ በክሬቲቭ ሴክተር ላይ ያሉ ማንኛውም የአካል ጉዳተኞች የፊልም ስራዎቻቸውን አቅርበው እንደዚሁም አወዳድረን የምንሸልምበት ታላቅ ፕሮግራም ነው። የመጀመሪያውን የፎከስ ኦን አቢሊቲ ኢትዮጵያ ትናንትና ማለትም ታህሳስ ሶስት ወይም ዲሴምበር ትዌልቭ ላይ از زگشتنه በዚህም ደግሞ እጅግ ደስተኞች ነን። ይሄ የፊልም ፌስቲቫል የተዘጋጀበት ምክንያቱ ምንድን ነው? ፎከስ ኦን አቢሊቲ የሚባለው ፊልም ፌስቲቫል መቀመጫውን ሲድኒ አውስትራሊያ ያደረገ ኢንተርናሽናል ሾርት ፊልም ፌስቲቫል ነው። መጀመሪያ ሀያ ሀያ ላይ ኮቪድ ኢትዮጵያ ላይ በገባበት ወቅት ሰሞን ፕሮግራሙ እዛ ላይክ ይተላለፍ ነበር እና ለመጀመሪያ ጊዜ የእኔ ፊልም ተልኳል እዛ ሀገር። ኢትዮጵያን ወክለው ለመጀመሪያ ጊዜ ያሸነፈው ሳቸው ሰክሰስ የሚለው የእኛ ፊልም ነበር የኢትዮጵያ ፊልም ነበር ከሁለት መቶ አርባ ሰባት ኢንትሪዎች ውስጥ ከዛ በኋላ ነው ከፌስ አዘጋጆቹ ጋር ተነጋግረን ይህንን ፌስቲቫል ወደዚህ ሀገር ብናመጣው አንደኛ ለሀገራችንም ጥሩ ነው። አካል ጉዳተኛ ሆነው ደግሞ የክሬቲቭ ሴክተር ላይ መግባት የሚፈልጉን ፍሬዝ ማድረግ እንችላለን፣ ኢንስፓየር ማድረግ እንችላለን ብለን ስላሰብን ከነሱ ጋር ተነጋግረን ፌስቲቫሉን አመተነዋል። እንደምናውቀው የኢትዮጵያ ፊልም ኢንዱስትሪ ላይ የአካል ጉዳተኝነት ካራክተር አልተለመደም። ቢኖር ራሱ አካል ጉዳተኛ ያልሆነ ሰው ነው የሚጫወተው ያንን ካራክተር ወይንም ደግሞ በሌላው ዘርፍ ላይ አይሳተፉም። ስለዚህ ይህንን አስበን ምናልባት በዚህ አዋርድ ፕሮግራም ወደ ክሬቲቭ ሴክተር የሚገቡትን አካል ጉዳተኞች ቁጥር መጨመር እንችላለን ብለን ስላስብን ፌስቲቫሉን መጀመሪያ ላውንች አደረግነው። ሶ ወደ የካቲት አካባቢ ነው ላውንች ያደረግነው ላስት ይር። አልጠበቅንም ነበረ። መጀመሪያ በጣም በትንሽ ሶሻል ሚዲያ ቻናሎች ፕሮሞት ያደረግነው ፊልም ካላችሁ በአካል ጉዳት ላይ ያተኮረ ማንኛውም አይነት ሰው አምስት ደቂቃ በታች ፊልሞች ካሏችሁ እኛ ጋር አስገቡ። በዚህም ሁለት አይነት አዋርድ አለ። አንደኛው አውስትራሊያ እንልካለን ያንን ፊልሞች እዛ ተወዳድረው፣ ከዛ በኋላ ደግሞ እዚህ ደማቅ አዋርድ ፕሮግራም አዘጋጅተን በአስራ አምስት ካተጎሪ ውድድር አለ ብለን ፕሮሞት አድርገን ነበረ። ዳኝነቱ ላይ የሀገራችን ፊልም ማህበሮችና ኢንተርናሽናል ፊልም አሶሲዬሽኖችን አሳትፈን እንደገና ፊልሞቹን ኮምፒት ማስደረግ ዓላማችን ነበረ። እነዚህም የተሳተፉ አካላት የኢትዮጵያ ፊልም ፕሮዲሰሮች ማህበር፣ የኢትዮጵያ ፊልም ሰሪዎች ማህበር እና አያትኖስ የፊልም ማህበር ናቸው ኢትዮጵያ ውስጥ። ከዛም ደግሞ ራሱ የሲድኒ አውስትራሊያ ፎከሶን አቢሊቲ ነጥብ ላይ አግዘውን ነበረ። ከጀርመን ያላሰብነው የፓርትነርሽፕ ጥያቄ የቀረበልን ዩኒፋይድ ፊልም ሜከርስ የሚባሉ በቤስት አኒሜሽን፣ ቤስት ኤዲቲንግ እና ቤስት ሲኒማቶግራፊ እነሱ ይዘውልን አጠቃላይ ዳኝነት ስርዓቱን በእነዚህ የዳኝነት መርሃ ግብር አካሄደን ነበረ። አስር አዋርዶች በክሬቲቭ ሴክተር ላይ ብቻ ናቸው። ቤስት አክተር፣ ቤስት አክትረስ፣ ቤስት ስክሪፕት፣ ቤስት ዳይሬክቲንግ እንደዚሁም ቤስት ሲኒማቶግራፊ። በጣም ደግሞ ካላሰብነው ውጭ የሆነብን ቤስት አኒሜሽን ነበረ። ሁለት አኒሜሽን ፊልሞች ያልተለመዱ ኢትዮጵያ ውስጥ ገብተው ነበረ። አስሩ በዛው ላይ ሲሆኑ፣ አምስቱ ግን ከክሬቲቭ ሴክተር ውጪ ያሉ አካል ጉዳተኞች ሰዎችን ፕሬዝ የምናደርግበት ነበረ ወደ ዘንድሮው የሽልማት ስነስርዓትና የፊልም ፌስቲቫል እንመለስና ምን ያክል ፊልሞች ቀረቡ የአብዛኞቹ ፊልሞችስ ትኩረት ምን ላይ ነበር ሰላሳ ሶስት የኢትዮጵያ ፊልሞች ነበሩ የቀረቡት በእኛ ፕላትፎርም ላይ ሰላሳ ሶስቱም በአጠቃላይ ስለ አካል ጉዳተኝነት ብቻ ነው ያተኮሩት ሀያ ስምንት ፊልሞች በሾርት ፊልም ካተጎሪ ብቻ ነው የገቡት አምስቱ ደግሞ በዶኪመንትሪ ነው አምስት ዶኪመንተሪ ነበረ ሀያ ስምንት ደግሞ በሾርት ፊልም ነበሩ። አንጋፋ ተዋንያን እና አንጋፋ የፊልም ሰሪዎች ተሳትፈውበታል። ከዛ ውጭ ግን አብዛኛው ጀማሪ የፊልም ሰሪዎች ናቸው የተሳተፉበት። ፊልም ሰሪዎቹ አጠቃላይ ሆነውም የተጫወተዋሉ። ሙሉ ለሙሉ ደግሞ አካል ጉዳተኞች የተሳተፉበት ፊልሞች ነበሩ። ከእነዚህ ውስጥ ደግሞ እነዚህ ፊልሞች በጣም እኛ ያስገረመን እንደገና የሚባል ሾርት ፊልም በአኒሜሽን ዘርፍ አሸንፎ ነበር። ፊልም ደግሞ ከጠበቅነው በላይ ፊድባክ ያገኘ ነው። ኢትዮጵያ ውስጥ የአኒሜሽን ዘርፍ ወይም የቪኤፍክስ ዘርፍ እዚህ ደረጃ ይደርሳል የሚል ግምት አብዛኛው አልነበራቸውም ነበር። በዚህም ደግሞ እጅግ ኮርተናል። አጠቃላይ ፕሮግራሙ የነበረው በሀያት ሬጀንሲ ነበር። ትናንትና የሁለት ቀን ፌስቲቫል ነበረ ያደረግነው። ከአዋርድ ናይቱ ውጭ በቫምዳስ ኢንተርቴንመንት ወይም ቫምዳስ ሲኒማ እነዚህም ፊልሞች ስክሪኒንግ ነበረን። እዚህ ፌስቲቫል ላይ ደግሞ ከፊልም ውጪ ፓናል ዲስከሽን ሁለት ፓናል ዲስከሽኖችን አካሄደን ነበረ። አንደኛው ከተለያዩ ከመንግስት ሴክተር የተወጣጡ አካላት የተሳተፉበት ለኢንክሉሲቪቲ ወይም አካታችነት ያካሄደ ፓናል ዲስከሽን ነበረ። ሁለተኛው ደግሞ በክሬቲቭ ሴክተር ላይ ዋስ ሾርት ፊልም ሜኪንግ እንደገና ደግሞ ፊልሞቻችን ላይ አካል ጉዳተኞችን እንዴት እናሳትፋለን የሚል ከተለያዩ ፕሮሚነንት ፊልም ሜከሮች ጋር የነበረን ፓነል ዲስከሽን ነበረ። ፊልም ስክሪኒንግ ነበረ። እዚህ ፕሮግራም ላይ ደግሞ የባዛርና ኤግዚቢሽን ነበሩ። ባዛርና ኤግዚቢሽኑ ላይ አጠቃላይ እደ ጥበቦች፣ ክራፍቶች፣ ስዕሎች፣ እንዲሁም የተለያዩ መገልገያ መሳሪያዎች በአካል ጉዳተኞች ብቻ የተሰሩ ኤግዚቢሽን ላይ ቀረቡ ለሽያጭም ቀርቦ ነበረ። እንዲህ ያሉ የፊልም ፌስቲቫሎች እንዲህ ያሉ የሽልማት ስነ ስርዓቶች በተለይ ኢትዮጵያ ውስጥ ላሉ በርካታ አካል ጉዳተኞች የሚኖራቸው ፋይዳ ምንድን ነው? ምንድን ነው ጥቅሙ? ከእነሱ ውስጥ ያገኛችሁት ምላሽ ምን ይመስላል? ያገኘነው ምላሽ ነው እንደውም ከዚህ በኋላ በእጥፉ እንሰራለን ብለን በጣም ሙቪ ያደረገን ነገር ምክንያቱም ብዙ መስራት ይጠበቅብናል ብለው ያሰቡ ሰዎች። በነገራችን ላይ ይርዳው ትናንትና አልተገኘም ነበር እና ከነበረበት ቦታ ቪዲዮ ልኮልን ነበር፣ የምስጋና ቪዲዮ ሶሱን ስንከፍት እኛም ሰርፕራይዝ ይሆነን ነበረ። አንድ ያለው ንግግር ነበር፣ በአርት ሴክተር ላይ ማለትም በሙዚቃው ላይ እኔና ተሾመ ማሰግድ ብቻ ነው ያለ፣ ነው ዙፋኑ ላይ ያለ ነው። ይህም ደግሞ የሆነበት ምክንያት እንደዚህ አይነት መርሃ ግብሮች አለመካሄዳቸው፣ ሪኮግኒሽን አለመኖራቸው፣ ድጋፍ አለመኖሩ ብዙ አካል ጉዳተኛ አርቲስቶችን እንዳናፈራ አድርጎናል የሚል ንግግር አድርጎ ነበረ ይህም ደግሞ እኛም በጣም ትኩረት ወስደን ልንሰራበት የሚገባው ነገር እንደሆነ ግንዛቤ ወስደን ነበረ። ይሄ ፌስቲቫል በመካሄዱ ምክንያት ብቻ ብዙ ፊልም ፕሮዲሰሮች ቀጣይ ስራዎቻቸውን ከተለያዩ አካል ጉዳተኞቻቸው ጋር ብቻ ይሰራሉ። ማለትም አሁን እንደምናውቀው የቲቪ ሾዎች፣ ፊልሞች ስናይ አካል ጉዳተኛ ሆኖ የሚጫወተው ገጸ ባህሪ አንድ ታዋቂ አካል ጉዳተኛ ያልሆነ ሰው ነው። ከዚህ በኋላ አትሊስት እንኳን ሆኖ መጫወትን እንዲሁም ደግሞ በጽሁፍ በዳይሬክቲንግ በኤዲቲንግ፣ በተለያዩ አይነት ዘርፍ ላይ እንዲሳተፉ ትልቅ ድርሻ እንዲኖረው ነው ይሄ ፌስቲቫል ያለው ነገር። ከዚህ ውጭ ደግሞ ቀጣይ አሁን በዚህ ዓመት አስራ አምስት አዋርድ ነው ያለው። አስራ ስድስተኛው ሆኖረብል አዋርድ ነበር፣ ማለትም በርቱ እንደማለት ለመጀመሪያው የአካል ጉዳተኞች የቴሌቪዥን ቻናል ተከፍቶ ነበር። እነሱም በርቱ ለማለት ስጦታ ሰጠ። ከሱ ውጭ ግን አስራ አምስት ካታጎሪዎች አስራ አምስት ካቴጎሪዎች የተለያዩ ዘርፎች ነበሩ። ቀጣይ ዓመት ላይ ከዚህ በላይ እንጨምረን በአካል ጉዳት ዘርፍ ላይ ያሉ የተለያየ ኢንዱስትሪ ላይ ያሉ ሰዎችን ፍሬዝ ማድረግ እንጨምራለን። የዛን ጊዜ ብዙ መስራት ብዙ ስኬት ላይ ማተኮር እንዲችሉ ግንዛቤ ማስጨበጥ እንችላለን ብለን ነው የምናስበው። ሚኪያስ ከመለያየታችን በፊት ወደ ሰላሳ ሶስት ፊልሞች ናቸው የቀረቡ። በርካታ ወጣት ኢትዮጵያውያን ፊልም ሰሪዎች የፊልም ስራዎቻቸው ለእናንተ አቅርበዋል። ከማይረሱ ወይንም ደግሞ የተመልካችን ምላሽ በሰፊው ካገኙ ስራዎች መካከል የምትጠቅሳቸው ይኖራሉ? ያው ትናንትና የተወሰኑትን ፊልሞች እያሳየን ነበረ ከዶኪመንትሪ ፓወር ኦፍ ቲንኪንግ የሚባል ወይም የማሰብ ኃይል የሚባል አንድ ዶኪመንትሪ ነበረ። በሳዳም አብዱል የሚባል አንድ ወጣት አካል ጉዳተኛ ዙሪያ የተሰራ ዶኪመንትሪ ነበረ። ምን ያህል ከችግር ተነስቶ አንድ ኤንጂኦ ላይ የኮምፒውተር ኢንጂነር ሆኖ እየሰራ እንደሆነ የሚተርክ ታሪክ ነው። በጣም ሰዎች ሙቪ ያደረገና ለፊልሙ ደግሞ መልካም አስተያየት የያዘ ፊልም ነበረ። ከሱ ውጪ በዋነኝነት ቅድም እንደጠቀስኩት እንደገና የሚለው አኒሜሽን ፊልም ፊልሙ ትንሽ አከራካሪ ነበረ። በታሪክ ዙሪያ ፓናልስ ከፊልሙ ላይ ትንሽ አከራካሪ ነበረ። ምክንያቱም ካራክተሩ አካል ጉዳተኝነቱን ተቀብሎታል፣ አልተቀበለው የሚል ሰፊ የሆነ ውይይትም ነበረው። ሁለተኛውም አኒሜሽን ሁለተኛ እድል የሚባል አኒሜሽን ነበረ። እሱም እንደዚህ ሙቭ አድርጎ ነበር። የመጨረሻ ኢፍ አይ ዌር የሚል በቤስት ሳውንድ ያሸነፈ ፊልም አለ። እንደዚሁም ደግሞ መነጋገሪያ እና አነጋጋሪ ነጥቦችን የያዘ ፊልም ነበረ። ስላ ሶስቱንም እውነት ለመናገር ብዙ ሰው አይቶ ጥሩ ፊድባክ ይዘው ነበረ። ከሱ ውጭ ግን እነዚህ ዋና ዋና ፊልሞች ነበሩ። እያዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለቱ ወደ እናንተ የሚደርስ የወጣቶች ድምፅ ነው። ወደ ተከታዩ ፕሮግራማችን እናልፋለን በአምቦ ከተማ ሆቴልና ሬስቶራንቶች ውስጥ የሚያስተናግዱ ሴት ወጣቶች ስራቸው ለብዙ ፈተናዎች የተጋለጠ መሆኑን ለጋቢና ቪኦኤ ተናግረዋል ከፈተናዎቹ መካከልም ዝቅተኛ ክፍያ ከተጠቃሚዎች የሚሰነዘሩ አስነዋሪ ቃላት የጉልበት ብዝበዛና ሌሎችም ይገኙበታል የአምቦ ዩኒቨርሲቲ የሶሲዮሎጂ ትምህርት ክፍል መምህር የሆኑት አቶ ሙላ አለማየሁ በዚህ ዙሪያ መጠነኛ ጥናት አካሂደው ጽሁፍ ያሳተሙ ሲሆን በጥናት ቤታቸው ሴት አስተናጋጆች የሚገጥማቸው ፈተና እንዳለ ሁሉ ጥሩ ገጠመኞችም አሏቸው ይላሉ። ወጣት ሴቶች አስተናጋጆችንና የአምቦ ዩኒቨርሲቲ መምህሩን ያነጋገረው ናኮር መልካ ተከታዩን አሰናርቷል። በአምቦ ከተማ ውስጥ በሆቴሎችና ሬስቶራንቶች ውስጥ ተቀጥረው የሚሰሩ አንዳንድ ሴት ወጣቶች ስለሚገጥማቸው ፈተና ለጋቢና ቪኦኤ አጋርተዋል። ትኩረት ውስጥ እንዳልገባ በዚህ ታሪክ ላይ ስሜ እየሩስ በሚለው ይቀየርልኝ ስትል የጠየቀችው አንዷ ናት። በአሁኑ ጊዜ የራሷን አነስተኛ ምግብ ቤት በመክፈት እየሰራች ቢሆንም በሆቴል ተቀጥራ ስትሰራ በነበረችበት ወቅት እርሷንና ሌሎችን ስለገጠሙ ችግሮች እንዲገልጻለች። የምታስተናግደው ዋጋ ሊጣላም ይችላል። አንዱ ደግሞ ይጀናጀናል ስልክ ሊል ይችላል። ያው በትግስት ነው የምናሳልፈው እንጂ ለከፋዎች አይጠፉም። በምግብ ዙሪያ ሰው ሻይና ቡና ዳቦ ነው እሚሰጧቸው ቁርስ ላይ፣ ምሳ ደግሞ ዝም ብሎ ሽሮ ምናምን፣ እንደዚያ ነው። ጉበት ብዝበዛ ሊኖር ይችላል። ሌላ ቦታ እንትኑ አሰሪው እራሱ ከስተመሬን እንትን አልሽብኝ አባረርሽ እንዲያረግሽ ብሎ እሱ ራሱ ሊጎዳት ይችላል። በቃ ወደ ሌላ ነገር ገብቶ አስረግዞ ላም ይጠፋል አለ አንዱ ደግሞ ወይ ወደ ትምህርትም የሚመልስ አንዳንድ ሴት አስተናጋጆች ደግሞ እድልም ቀንቷቸው ልክ እንደ እሷ ራሳቸውን ችለው የሚወጡና የራሳቸውን ስራ የሚሰሩ እንዳሉም ገልጻለች ወጣቷ ሌላዋ ስራዋ ላይ ጫና ሊያሳደር እንደሚችል በመገመት ስሟ እንዳይጠቀስ የጠየቀችው ወጣትም ተጠቃሚ ቡጢ አቅምሶኝ ያውቃል ስትል ስለ ሁኔታው እንዲት አስረዳለች። እቹን ኦፍስ ማን በትዕግስት ካልሰሩ በስተቀር ሰው መቼም መጋጨት አይቀርም። አንዴ የማስታውሰው አንድ ተጠቃሚ ስቲክኒ ወይም ስንጥር አምጪ ብሎኝ ረስቼ ስመለስ በጥፊ ብሎኛል። የአስተናጋጅነት ስራን እንድጠላ ከሚያደርጉኝ ነገሮች መካከል አንዱ ይሄ ነው ስትል ነው የገለጸችው። ሞዋ አለማየው በአምቦ ዩኒቨርሲቲ የሶሺዮሎጂ ትምህርት ክፍል መምህር ናቸው። ሴት አስተናጋጆች ላይ የሚደርሱ ኢኮኖሚያዊና ማህበራዊ ጫናዎች እንዲሁም ጥሩ አጋጣሚዎችንም በተመለከተ መጠነኛ ጥናት ሰርተው በአንድ የቱርክ የጥናትና ምርምር ድረ ገጽ ላይ አሳትመዋል። በጥናታቸው ካረጋገጡት መካከል ጥቂቶቹን ፈተናዎች አብራርተዋል። አንዱና የመጀመሪያው የጉልበት ነው። ጉልበት ብዝበዛ እነሱ ብዙ ስራ የሚመለከተውም የማይመለከተውም አጠቃላይ ስራ እነርሱ ነው የሚሰሩት። ስለዚህ ጫና የስራ ጫና እነርሱ ላይ ይኖራል። ሌላ በጣም ዝቅተኛ ወይም ደግሞ በጣም አነስተኛ የሆነ ክፍያ ነው። እሱ ደግሞ ከምንድን የተመነጨው? ብዙ ጊዜ እንደ ሀገር ፖሊሲ ይጋባል። ሰው የፈለገ ብር ቀን ሰራተኛ የግል ቤት የሚሰራ ሰው ከፈለጉ በመቶ ብር ከፈለጉ ከአስር ከፈልጉ ከአምስት ከሀያ እንዲሰሩ ያደርጋሉ፣ ነው እንጂ ያንን የሚያስገድድ ምንም ህግ የለም። ሌላ ስምምነት የለም። ብዙ ጊዜ በኦራል ነው፣ በአፍ እነጋገራሉ። ና እስከዚህ የኔ ቤት ውስጥ ትስራለህ፣ ወይም ትስራለች ምናምን። አዎ ይስራለው። ይሄ ደግሞ ሄዶ ሄዶ ችግር ሊያመጣ ይችላል። የሚገኙት ብር ትንሽ ወይም ደግሞ አነስተኛ ስለሆነ በሌላ ችግር ውስጥ ሊገቡ ይችላሉ፣ ሴተኛ አዳሪና ከዚህ ጋር የተያያዘ ውስጥ እና እሱ ጋር ተያይዞ የሚመጣ ደግሞ ብዙ ችግሮች ሊመጣ ይችላል። በተለያየ ጥናቶችም አንዳንድ ነገሮችም ያየን ነገሮች እንዳለ ብዙ ችግሮች ነው እነርሱ ላይ የሚደርሱ። ከፈተናው ጎን ለጎንም ጥሩ አጋጣሚዎችም አሉ ሲሉ ይገልጻሉ መምህር ሟ። ጥሩ አጋጣሚዎች አሉ። ለምሳሌ ከሰው ጋር ማቀራረብ ራሱ አንድ ነገር ነው። ሰው ጋር ማቀራረብ፣ የተለያየ ሰው ባህሪ ማቻል፣ የተለያየ ቋንቋ ማቻል፣ ሀሳብ ማጋረጥ ወይም ሰው ጋር ሀሳብ ማከፋፈል ምናምን አለ ስራ አንዳንዴ ቲፕ ወይም ጉርሻ የሚለው በዚህ ጉርሻ የሚኖሩ ነገር አሉ። ጋብቻ ውስጥ የሚገቡ በዚህ አጋጣሚ ሊኖሩ ይችላሉ ማለት ነው። የተለያየ ሰው ጋር ሲቀራረብ የተለያየ ባህሪ ቶሎሬት ማድረግ ማወቅ ማቻል ይህንን ይገብብታል። ወጣት አስተናጋጆች ላይ የሚደርሱ ችግሮችን ለመቅረፍ ያስችላሉ ያሏቸውንም መላምቶች አስረድተዋል መምህሩ። የፖሊሲ ነገር ቀላል አይደለም፣ ጋፕ አለ። አሁን መንግስት ክፍተታል። አሁን ለምሳሌ መንግስት ሰራተኛ በየወሩ ስንት እንደሚገኝ ዲግሪም፣ ዲፕሎማ ምንም የታወቀ ነው። በጉልበት የሚኖሩ ሰዎች ላይም እንደዚህ አይነት ህጎች ማኖር አለበት። አለበለዚያ ኤክስፕሎቴሽን ነው፣ ብዝበዛ ነው። አግሪሜንት ማኖር አስፈላጊ ነው። ስምምነት በጣም ያስፈልጋል። ማህበራዊ እና ሰራተኛ ጉዳይ ቀጥታ ይሄን ነገር እነርሱን ይመለከታል። በሚኒስትሪ ሌቨልም፣ በክልል ሌቨልም፣ በወረዳ ሌቨልም፣ በዞን ሌቨልም እሱ ላይ በጥንት አግሪሜንት አግሪሜንት ሲኖር ደግሞ አግሪሜንቱ እንደ ህጉ በሶስት አንዱ ሰራተኛ ሌላ አሰሪ ሶስተኛ፣ ደግሞ አቃቤ ህጎች ጋር ማኖር አለበት። ነው አስተሳሰባችን ራሱ ችግር ነው። አንድ ሰው ሆቴል ውስጥ ካፍቴሪያ ውስጥ የሚሰራ ከሆነ ይህን ስራም እንደ አነስተኛ ምንም ጥቅም እንደሌለ ስራ ብለን የምናስብ አለ። አንዳንድ ሰዎች ማለት ነው። ብዙ ጊዜ ቁጭ ብለን እናያለን ስንጠቀም እዛም እዛም፣ አነጋገር ምን አይነት አነጋገር ሰዎች እንደ በጣም ኔጌቲቭ እና ደረጃውን እየወረደ የአስተሳሰብ እና ቃላቶች ሲጠቀሙ አልፎ አልፎ። ሁሉም ሰው አይደለም፣ በነገራችን ላይ ጥሩ ቦታ ተጠቃሚ ጥሩ ቦታ ለነሱ የሚሰጡ ክብር የሚሰጡ ሰዎችም አሉ። እሱ ላይ ኦሪንቴሽን ወይም ደግሞ አሁን ግንዛቤ ቢፈጠር ደስ ስላሉ ሴት አስተናጋጆች ላይ የሚደርሱ ማህበራዊና ኢኮኖሚያዊ ችግሮችን ለመቅረፍ የሁሉም ርብርብ ይሻል ሲሉም ሀሳባቸውን ይቋጫሉ። መምር ሞዋ ለአሜሪካ ድምፅ፣ ናኮር መልካ ካምቦ ናኮርንና እንግዶቹን እናመሰግናለን። ቀጣዩ መሰናዷችን ስፖርት ነው። በሳምንቱ በሀገር ውስጥና በውጪ የተከናወኑ ስፖርታዊ ወሬዎችን አዲስ ቸኮል እንዲያጠናክሯቸዋል። ኢትዮጵያዊቷ ጎይቲቶም ገብረ ስላሴ በባህሬን የተዘጋጀውን ግማሽ ማራቶን ውድድር አሸንፋለች። ባለፈው መስከረም ሁለት ሰዓት ከ20 ደቂቃ ከ9 ሰከንድ በሆነ ጊዜ የጀርመን ማራቶንን አሸንፋ የነበረችው ጎይቲቶም ትላንትና በባህሬን ማናማ የተዘጋጀውን ግማሽ ማራቶንም አንድ ሰዓት ከ5 ደቂቃ ከ36 ሰከንድ በሆነ ጊዜ ውድድሩን በማጠናቀቅ ባለድል ሆናለች። እሷን ተከትላ ሁለተኛ የወጣችው ትውልድ ኢትዮጵያዊቷ ቃል ኪዳን ገዛይ ነች። በኦሎምፒክ 10 ሺህ ሜትር ውድድር ለባህሬን የብር ሜዳሊያ ያስገኘችው ቃል ኪዳን በትላንትናው ውድድር በጎይቲቶም ገብረስላሴ በ11 ሰከንዶች ተቀድማ ነው ሁለተኛ የወጣችው። የኬንያዋ ሼላ ኪፕሮች ሶስተኛ ደረጃን ይዛ አጠናቃለች። በዚሁ የባህሬን ግማሽ ማራቶን በወንዶች ኬንያውያኑ ፊልሞን ኪፕሊሞ፣ ኮሊንስ ኮሮስ እና ማቲው ኪሜሊ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አጠናቀዋል። ኢትዮጵያዊ ታምራት ቶላ በአምስተርዳም ማራቶን በፈጣን ሰዓት አሸንፏል አጀማመሩ ላይ ፍጥነት በታየበት በዚህ ውድድር ስድስት የኢትዮጵያ የኬንያና የኤርትራ ሯጮች ብቻ ነበሩ እስከ መጨረሻው ድረስ መፎካከር የቻሉት አርባኛው ኪሎ ሜትር ላይ በዘጠኝ ሰከንድ ልዩነት ውድድሩን መምራት የጀመረው ታምራት ቶላ ሁለት ሰዓት ከ ዜሮ ሶስት ደቂቃ ከ39 ሰከንድ በሆነ ሰዓት አሸናፊ ሆኗል ይህም ሁለተኛው ነው ውድድሩን ከጨረሰው ኬንያዊ በርናንድኮች በ30 ሰከንድ የቀደመ ሆኗል በዚህ ውድድር ሌላኛው ኢትዮጵያዊ ልኡል ገብረስላሴ በሶስት ሰከንዶች በኬንያዊ ተቀድሞ ሶስተኛው ነው ውድድሩን ጨርሷል ኬንያዊ በርናንድኮች የገባበት ሰዓት ሁለት ሰዓት ከ04 14 ደቂቃ ከ09 ሰከንድ ሲሆን ልዑል ደግሞ በ2 ሰዓት ከ04 ደቂቃ ከ12 ሰከንድ ነው ውድድሩን ያጠናቀቀው በዚህ ውድድር አምስተኛ ሆኖ ያጠናቀቀው ኤርትራዊ ህዝቅኤል ተወልደ የገባበት 2 ሰዓት ከ04 ደቂቃ ከ32 ሰከንድ የኤርትራ ክብረ ውሰን ሆኖ ተመዝግቧል በሴቶቹ የአምስተርዳም ማራቶን ኬንያውያኑ አንጌላ ታኑና ማውሪን ቼፕ ኬሞይ አንደኛና ሁለተኛ ደረጃን ይዘው ሲያጠናቀቁ አበን ሀይሉ ገበያነሽ አየልና ወርቅነሽ አለሙ ከሶስተኛ እስከ አምስተኛ ያለውን ደረጃ ይዘውን አጠናቀዋል በሌላ የማራቶን ዜና ኢትዮጵያዊ ደራራ ደሳለኝ በሜክሲኮ ማራቶን የቦታውን ክብረ ወሰን በማሻሻል አሸንፏል። የ24 ዓመቱ ደራራ በሜክሲኮን ጓደላራ ማራቶን ሁለት ሰዓት ከ12 ደቂቃ ከ28 ሰከንድ አንደኛው ነው ሲያጠናቅቅ፣ በሴቶች ደግሞ አልማዝ ነገደ ሁለት ሰዓት ከ32 ደቂቃ ከ15 ሰከንድ በሆነ ሰዓት ሶስተኛው ነው ውድድሩን አጠናቃለች። ደራራ ደሳለ ከሁለት ወር በፊት በቪየና ማራቶን ውድድሩን ካሸነፈ በኋላ የተወዳደረበት ጫማ የዓለም አትሌቲክስ ፌዴሬሽን እውቅና ያልሰጠ ነው በሚል ውጤቱ ተሰርዞበት ነበር። ይህ ከሆነ ከሁለት ወር በኋላ በተዘጋጀ የጓዴላራ ማራቶን አሸንፏል። ከሁለተኛ እስከ አምስተኛ ያለውን ደረጃ ኬንያውያኑ የተቆጣጠሩ ሲሆን በሴቶች ውድድር ያሸነፈችው ደግሞ ኡጋንዳዊቷ ቶሬቲሽ ሌኒት ጂቤት ናት። በሰባተኛ ሳምንት የኢትዮጵያ ፕሪምየር ሊግ የአምናው ሻምፒዮን ፋሲል ከነማ ወደ መሪነቱ ሲመለስ፣ ሀዲያ ወሳና የዓመቱን የመጀመሪያ ድል አስመዝግቧል። ኢትዮጵያ ቡናም ሶስተኛ ተከታታይ ድል በማስመዝገብ አሰልጣኙ ካሳይ አራጌ ላይ አንዣቦ የነበረውን የስንበት ጥላ ሙሉ በሙሉ መክፈፍ ችሏል። በሳምንቱ በተደረጉ የሊጉ ጨዋታዎች የአምናው ሻምፒዮን ፋሲል ከነማ ሲዳማ ቡናን አራት ለባዶ በሆነ ሰፊ ውጤት አሸንፏል። የፋሲልን የማሸነፊያ ጎሎች አለም ብርሃን ግዛው፣ በረከት ደስታ፣ ኦኪኪ ፉላሚ ና አምሳሉ ጥላውን አስቆጥረዋል። በከፍተኛ መሻሻል ላይ የሚገኘው ወልቂጤ ከተማ በአንጋፋው አጥቂ ጌታነህ ከበደ አንድ ጎል አዲስ አበባ ከተማን አንድ ለባዶ ሲያሸንፍ፣ አወዛጋቢ የዳኝነት ውሳኔዎች በታዩበት የድሬዳዋ ከነማ ና የኢትዮጵያ ቡና ጨዋታ ኢትዮጵያ ቡናዎች በአቡበከር ናስር ሁለት የፍጹም ቅጣት ምት ጎሎች ሁለት ለባዶ ሲያሸንፉ የአመቱን የመጀመሪያ ድሉን ያመዘገቡ ሀዲያ ሆሳና በቀድሞ የኢትዮጵያ ቡና አጥቂ ሀብታሙ ታደሰ ሁለት ጎሎች በተመሳሳይ ሁለት ለባዶ አሸንፏል። በሌሎች ጨዋታዎች ባህር ዳር ወላይታ ዲቻን፣ ሀዋሳ ሰበታን በተመሳሳይ ሶስት ለባዶ ሲያሸንፉ ሰርቢያዊውን አሰልጣኝ ክራምፖቶችን ያሰናበተው ቅዱስ ጊዮርጊስ ከአዳማ ከነማ እንዲሁም አርባ ምንጭ ከተማ ከጅማ አባ ጅፋር በተመሳሳይ ባዶ ለባዶ ጨዋታቸውን አጠናቀዋል። ፋሲል ከነማ በ14 ነጥብ ባህርዳር ከነማን ወላይታ ድቻ ደግሞ በ13 ነጥቦች በግብ ክፍያ ተበላልጠው ሊጉን ይመራሉ። ሀዲያ ወሳና ሰበታ ከነማና ና ጅማ አባ ጅፋር ደግሞ ከ14ተኛ እስከ 16ተኛ ደረጃን በመያዝ ወራጅ ቀጠና ላይ ይገኛሉ። በአመናው ውድድር ወደ ታችኛው ዲቪዚዮን ወርዶ በትግራይ ክለቦች ፋንታ ዳግም ፕሪሚየር ሊጉን የመቀላቀል እድል ያገኙ ወልቂጤ ከተማ ከፍተኛ መሻሻል አሳይቶ በአራተኛ ደረጃ ላይ ሲገኝ ባለፈው አመት በርካታ የውድድር ሳምንቶችን ሲመራ የነበረው ሀዲያ ወሳና በአንጻሩ በ14ተኛ ደረጃ ላይ በመገኘት ካለፈው ዓመት አንጻር ከፍተኛ ውጤት ቀውስ ያጋጠመው ክለብ ሆኗል። የአውሮፓ ሻምፒየንስ ሊግ ከምድባቸው አንደኛና ሁለተኛ ሆነው የጨረሱ ክለቦች ድልድል ዛሬ ይፋ ሆኗል። የጣ ድልድሉ በየምድባቸው አንደኛ ሆነው የጨረሱትም በሌላ ምድብ ሁለተኛ ሆነው ከጨረሱት ጋር የሚያገናኝ ሲሆን ማንቸስተር ዩናይትድ በስህተት ከምድብ መሪዎች ዝርዝር ውስጥ ባለመካተቱ ና ሁለተኛ ሆነው የጨረሱ አትሌቲኮ ማድሪግም በማጣሪያው ከተጫወተው ሊቨርፑል ጋር ዳግም ሊገናኝ የሚችልበት አድላድል በመጠቀሙ ከቀኑ ስምንት ሰዓት ላይ ይፋ የነበረው ድልድል ተሰርዞ 11 ሰዓት ላይ ዳግም ሌላ ድልድል ተካሂዷል። በዚህም ፓሪስ ሰንጀርመን ከሪያል ማድሪድ፣ ሊቨርፑል ከኢንተር ሚላን ጁቬንቱስ ከቪያሪያል ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ቼልሲ ከሊል ቤኒፊካ ካያክስ ማንቸስተር ሲቲ ከስፖርቲንግ ሊዝበን እንዲሁም ሳልስበርግ ከባየር ሙኒክ ሆነው ተደልድለዋል በተሰረዘው የመጀመሪያ ዙር ድልድል ላይ የማንቸስተር ዩናይትድ እና ፓሪሰንጀርም መገናኘት የብዙዎቹን ትኩረት የተሳበ ነበር ምክንያቱ ደግሞ በአሁኑ ትውልድ የእግር ኳስ አሻራቸውን ከሌሎች አቻዎቻቸው በላይ ማሳረፍ የቻሉት ሊዮኔል ሜስ ና ክሪስቲያኖ ሮናልዶ በዚህ ድልድል ዳግም የሚያገናኝ በመሆኑ ነበር ሁለቱ ተጫዋቾች በስፔን ዋንጫ ተፎካካሪዎቹ ሪያል ማድሪድ ና ባርሴሎናና ቤት ለበርካታ ዓመታት እየ ተጫዋቱ ሲገናኙ ነበር። የ16ቱ ክለቦች የመጀመሪያ ዙር ማጣሪያ የካቲት 8 ቀን ምሽት ላይ የሚካሄድ ይሆናል። በኤውሮፓ ሊግም የምድብ ማጣሪያውን አንደኛና ሁለተኛ ሆነ ያለፉ 16 ክለቦች ድልደላ ዛሬ ይፋ ሆኗል። በዚህም ከበርካታ ዓመታት በኋላ ከሻምፒዮንስ ሊግ ተሰናብቶ በኤውሮፓ ሊግ መወዳደር የጀምረው ባርሴሎና ከጣሊያኑ ናፖሊ ጋር ሲደለደል፣ ቦሩሲያ ዶርትሙንድ ከሬንጀርስ እንዲሁም ፖርቶ ካላዚዮ ጋር ተደልድለዋል። የዛሬው ስፖርት ፕሮግራማችን በዚህ ይጠናቀቃል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ I'm not a fit zum ethiopia wheat. And a mama. with i namad di mama we seri ethiopia con git in a nine vibe trammage wouldn't beat የተከበራቸውሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ አብረናችሁ ያመሸነው ዋና አዘጋጅ ጽዮን ግርማ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበርን በፕሮግራማችን ላይ ያላችሁን አስተያየት በፌስቡክና በትዊተር ገጻችን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን የነገ ሰው ይበለን መልካም ምሽት Can you hear the little Can you